ያለው ህገ መንግስት ለኢትዮጵያ አንድነት ዋስትና የሚሰጥ አይደለም ሲሉ አንድ የቀድሞ የተቃዋሚ መሪና የፓርላማ አባል ተናግረዋል። ህገ መንግስቱ ለፌዴራሊዝም ሳይሆን ለኮንፌዴሬሽን ወይም ለመነጣጠል የሚሆን ነው ሲሉ ነው የተቃዋሚ መሪው አቶ ልደቱ አያሌው ለአሜሪካ ድምፅ የተናገሩት። ቀጣዩን ሀገር አቀፍ ምርጫ ተከትሎ የኃይል አሰላለፍ ለውጥ ሊኖር እንደሚችል የጠቆሙት አቶ ልደቱ መንግስቱን ለማሻሻል የተሻለው አጋጣሚ ይህ የሽግግር ወቅት መሆኑንም ገልጠዋል። በቅርቡ ከአሜሪካ ድምፅ ጋር ቃለ መጠየቅ ያካሄዱት ጠቅላይ ሚኒስትር አብይ አህመድ ህገ መንግስቱን የማሻሻል ጉዳይ ለውይይት ዝግ እንዳልሆነ ገልጠዋል። ይህ መሆን ያለበት ግን የቀደመውን የማጽደቅ ሂደት ችግር በማይደግምና ሁሉንም ህዝብ ባሳተፈ መንገድ ከሆነ ነው ማለታቸው ተብራርቷል። እስክንድር ፍሬው ተከታዩን ጎሉናል። የኢትዮጵያ ህገ መንግስት የውይይቶች ማጠንጠኛ የክርክሮች መነሻ ሆኖ ቀጥሏል። ከ1987 እስከ ዛሬ የዚህ ሕገ መንግስት ይዘት የቆመባቸው መሠረቶች ዜጎችን ሲያነጋግሩ ግራና ቀኝ ሲያቆሙ አዲስ አይደለም። አሁን በአገሪቱ የሚታየውን ሐሳብን በነጻነት የመግለጽ መብት ተከትለው ደግሞ ሕገ መንግሥቱ ይሻሻል የሚለው ጥያቄ ይበልጥ ጎልቶ ወጥቷል። የፖለቲካ ምህዳሩ ሲሰፋ የተዘጋው ሲከፈት የተከሰቱ ግጭቶች፣ መፈናቀሎችና የፖለቲካ ችግሮች መንሴ ይሄው ሕገ መንግሥት መሆኑን የሚያምኑ አካላት ለመሻሻሉ ግፊት እያደረጉ ነው። መሻሻል የሚገባቸው የሕገ መንግሥቱ አንቀጾች የትኞቹ ናቸው በሚለው ነጥብ ላይ ግን አገራዊ መግባባት ያለ አይመስልም። በተለያዩ ጎራዎች የቆሙ ወገኖች ከየራሳቸው እይታና የፖለቲካ አቋም በመነሳት የሕገ መንግሥቱን ችግሮች ማንሳታቸው ግን ቀጥሏል። የቀድሞ የተቃዋሚ ፓርቲ መሪና የፓርላማ አባል የአቶ ልደቱ አያሌው ሐሳብ የአንዱን ጎራ ሐሳብ ይወክላል። የአሁኑ የኢትዮጵያ ሕገ መንግሥት ጉድለቶች ምንድ ናቸው? አቶ ልደቱ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ሐሳባቸውን አካፍለዋል። አንዱ ዋናው ነጥብ ለእኔ ለኢትዮጵያ አንድነት ዋስትና የሚሰጥ ህገ መንግስት አይደለም። አንድ ሁለተኛ፣ የኢትዮጵያን አገራዊ ባለቤትነት ከዜጎች ነጥቆ ብሔር ብሔረሰቦች ለሚባሉ ቡድኖች የሰጠ ነው። ሶስተኛው ኢትዮጵያ ውስጥ አሁን ያለው የፌዴራል ስርዓት ነው። ህገ መንግስቱ ግን ለፌዴራል ስርዓት የሚመጥንና የሚጣጣም አይደለም። ምን ለማለት ፈልጌ ነው? ይሄ ህገ መንግስት ቁጭ አድርገህ ካየኸው አንድ አገር የውስጥ ችግሩን ለመፍታት ብሎ የፈጠረውን ፌዴራሊዝም ሳይሆን ያመጣው በጣም የተለያየ ማንነት የነበራቸው የተለያዩ አገሮች በጋራ ለመኖር ፈልገው የፈጠሩት የፌዴራል አደረጃጀት እንደተፈጠረ አድርጎ ነው የሚያስቀምጠው። ስለዚህ ህገ መንግስቱ ከፌዴራል አደረጃጀት ጋር ሳይሆን ከኮንፌዴሬሽን አደረጃጀት ጋር የሚመጥን። ስለዚህ በዚህ ደረጃ ያለውን የመበተንና ወይም ደግሞ በጣም ልል የሆነ የፌዴራል የኮንፌዴሬሽን አደረጃጀት የሚመስለውን ይዘት ቀይሮ ወደ እውነተኛ የፌዴራል አደረጃጀት መምጣት ያስፈልጋል። መሰረታዊ ጉድለቶቹ እነዚህ ናቸው። ለምሳሌ ይሄኛው ነጥብ ላይ እንቆይና ለኮንፌዴሬሽን ነው የሚመጥ ነው ብለዋል። አንድ ሁለት ነጥብ ይጥቀሱልኝ። ለምሳሌ አንድን ክልል መሬቱን ማለት ነው የአንድ ብሔር ወይም ብሔረሰብ ንብረት ካደረግከው ይሄ የኮንፌዴሬሽን አስተሳሰብ ነው። ሁለት ስትፈልግ አብረህ ትኖራለህ፣ ካልፈለግክ ግን በማንኛውም ጊዜ ያለምንም ቅድመ ሁኔታ መገንጠል ትችላለህ ብሎ አንድ ህገ መንግስት አንቀጽ ካስቀመጠ ይሄ የኮንፌዴሬሽን አስተሳሰብ አንቀጽ 39 ማለት ነው። 39 የፌዴሬሽን አስተሳሰብ ለምሳሌ ከኢትዮጵያ ሁኔታ ጋር ስናየው በውስጣችን ችግሮች ነበሩ፣ ተገቢ ያልሆኑ የተዛቡ ግንኙነቶች ነበሩ። እነዚህን ለማረም የሚያስችል ፌዴራል አደረጃጀት ነው የሚያስፈልገን እንጂ ልክ የተለያዩ የራሳቸው ማንነትና እውቅና የነበራቸው አገሮች በአንድ ጠረጴዛ ዙሪያ ተቀምጠው ተደራድረው የፈጠሩት አገር አይደለም መሆን የነበረበት። ይሄን ነው ህገ መንግስቱ የሚያሳየው። ስለዚህ የአሁኑ ህገ መንግስት ለእኔ የፌዴራል መንግስት ህገ መንግስት አይደለም። የአሁኑ ህገ መንግስት የኮንፌዴሬሽን ወይም የመነጣጠል ህገ መንግስት ነው። ይሄን ማረም መቻል አለብህ። ይሄን ስናርም ነው የኢትዮጵያ አንድነት ምልኡ የሚሆነው ዋስትና የሚያገኘው የብሔር ብሔረሰቦች መብት መጠበቅ እንደተጠበቀ ሆኖ የኢትዮጵያ አንድነት ምልኡ ሆኖ የሚቀጥለው ይሄን ማሻሻል ስንችል ነው። ይህን ሳናሻሽል አንደኛ ይሄን ወቅት መሻገር አንችልም። ሁለተኛ አሁን መጣ የሚባለውም ለውጥ የምር ለውጥ ይሆን አይችል። ሕገ መንግስቱን የማሻሻሉ ጉዳይ አጣዳፊና በዚህ የሽግግር ወቅት መከናወን ያለበት እንደሆነም አቶ ልደቱ ያምናሉ። አጣዳፊ የሚሆነው ለምንድን ነው? በሁለት ምክንያት ነው። አንደኛው ምክንያት ምንድን ነው? አሁን ኢህአዴግ በሚባል ግንባር ነው አገሪቱ እየተመራች ያለችው። ወደፊት ምርጫ ይካሄዳል። ሀገራችን ውስጥ ምርጫ ሲካሄድ አሁን ያለው ኢህአዴግ የሚባለው ግንባር ሙሉ በሙሉ አገሪቱን አሸንፎ የሚቆጣጠርበት እድል የለውም። ሌሎች ፓርቲዎች የተለያዩ ክልሎችን አሸንፈው የሚቆጣጠሩበት ሁኔታ ይፈጠራል። ለምን ይሄንን አሉ? መጀመሪያ ወደ ዝርዝር ከመግባት በፊት ታሳቢ አድርገው ሊመጣ የሚችለው ምርጫ ዴሞክራሲያዊ ሊሆን ይችላል ከሚል ነው። ካልሆነ ተመሳሳይ ሂደት ሊቀጥል ይችላል። ግን ተስፋ እናድርግና ዴሞክራሲያዊ ከሆነ በኢትዮጵያ ተጨባጭ ሁኔታ አንድ ግንባር ወይም አንድ ፓርቲ ብቻውን መላውን ኢትዮጵያ ሊያሸንፍ አይችልም። ስለዚህ ምንድን ነው የሚመጣው? ምርጫ ከፊታችን የኃይል አስተላለፍ ለውጥ ያመጣል ማለት ነው። የሀይል አስተላለፍ ለውጥ ከመጣ ይሄን ህገ መንግስት እስከ መጨረሻው ድረስ ማሻሻል አይቻልም። ለምንድ ነው ማሻሻለው በተለይ ዋና መሰረታዊ የሚባሉት በአንቀጽ ሶስት ውስጥ የሰፈሩት ጉዳዮች ሊሻሻሉ የሚችሉት በሁሉም ክልሎች እ የድምፅ ድጋፍ ነው። ምን ማለት ነው? ዘጠኝ ክልሎች አሉ። ከዘጠኙ ክልሎች አንዱ ከተቃወመ የህገ መንግስት ማሻሻያን ህገ መንግስቱ ሊሻሻል አይችልም። ስለዚህ አሁን ግን በስልጣን ላይ ያለው መንግስት ይሄን ህገ መንግሥት አርቅቆ አያጸደቀ ነው። አገሪቱን ከሞላ ጎደል እየተቆጣጠረ ያለ ነው በራሱና በአጋር ድርጅቶቹ አማካኝነት። የህገ መንግስት መለወጥና መሻሻል ለኢትዮጵያ ይጠቅማል ብሎ ካመነ ከማንኛውም ጊዜ በላይ የተሻለ እድል ያለው ይሄን ህገ መንግስት ለማሻሻል እሱ ነው። ስለዚህ ይሄ ወቅት እጅግ አስፈላጊ ነው። አንዱ መሰረታዊ ምክንያት ነው። ሁለተኛው መሰረታዊ ምክንያት ምንድን ነው? የምንፈልገው ኢትዮጵያ ወደፊት ምንድን ነው? ዲሞክራሲያዊ ስርዓት እንዲኖር ነው። አንድነት እንዲኖር ነው። የኢኮኖሚ እድገት እንዲኖር ነው። መቻቻል እንዲኖር ነው። አሁን ያለውን ህገ መንግስትና አሁን ያለውን የፌዴራል አደረጃጀት ይዞ ይሄ ብሔር ተኮር የሆነውን በመቀጠል ዲሞክራሲ መገንባት አይቻልም። የአገር አንድነትን ማምጣት አይቻልም። ዘላቂ ሰላምን ማምጣት አይቻልም። ዘላቂ የኢኮኖሚ እድገትን ማምጣት አይቻልም። እነዚህ መሰረታዊ የኢትዮጵያ ህዝብ ጥያቄዎች ናቸው፣ ምሰሶዎች ናቸው። ለአብሮነታችን እንቅፋት የሆኑትን አንቀጾች በውይይት በድርድር፣ በመግባባት አሻሽለናቸው ብናልፍ ይበጃል ለአገር ካልቻልን፣ ግን ቢያንስ ቢያንስ የመጨረሻው አማራጭ ህገ መንግስቱን የሚሻሻል ህገ መንግስት አድርጎ ማለት ነው። የኢትዮጵያን ህገ መንግስት የማሻሻሉ ጉዳይ ለውይይት ዝግ እንዳልሆነ ጠቅላይ ሚኒስትር አብይ አህመድ እና መንግስታቸው በተደጋጋሚ ተናግረዋል። ጠቅላይ ሚኒስትሩ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ካነሳሁላቸው ጥያቄዎች አንዱም በህገ መንግስቱ ላይ የሚቀርቡ ትችቶችን የተመለከተ ነው። ህገ መንግስቱን በማርቀቁ ሂደት የነበሩ ችግሮች በማይደገሙበት ሁኔታ ሊሻሻል እንደሚችል ነው የጠቆሙት። ህገ መንግስቱ የቆየ በመሆኑ የህዝቦችን ፍላጎት በተለይም ደግሞ አሳታፊና አነጋጋሪ በሆነ መንገድ ሊሻሻሉ የሚገባቸው አንቀጾች ሊኖሩ ይችላሉ። ዝግ አይደለም። እሱን በማስረጃ በእውቀት እዚህ ጋር እንዲህ ቢሆን ብሎ የሚያስብ ማንኛውም በምክክር በምክክር ማድረግ ይቻላል። ነገር ግን የትናንትናው ህገ መንግስት ሳልወያይበት ሳልመክርበት ተገቢ ግብአት ሳልሰጥበት ወጣ ብለህ አሁን ደግሞ አንተ ትክክል ስለመሰለ ሌሎቹን ሳታሳትፍ ሳታማክር በዚያ መንገድ ብትሄድ የነበረውን ስህተት ነው ስትላለ መድገም ህገ መንግስትን በሚመለከት መጀመሪያ ምንድን ናቸው መታየት ያለባቸው እንቅፋት የሆኑ ነገሮች ምንድን ናቸው እነሱን ለመፍታት ምን እናድርግ ለምሳሌ አንድ አርቲክል መውሰድ ይቻላል አርቲክል 39 ነው ችግር ያለው የኢትዮጵያ አንድነት የሚፈታተነው ጉዳይ እሱ ነው ብሎ የሚያስብ አንድ ሰው ካለ አርቲክል 39ን ለመቀየር እሱ የተረዳበት ፐርስፔክቲቭ ብቻ በቂ አይደለም ያን በተለየ መንገድ የሚገነዘቡ ወገኖቹ ማስገንዘብ አለበት ሁሉም ባይሆን አብዛኛው ያን ሀሳብ የሚገዙት ከሆነ በጣም ቀላል ነገር ነው። ያን አርቲክል ማስተካከል፣ ነገር ግን ሌሎችን ሳታማከም አንተ ትክክል ስለመሰለ ስላመንክበት ለመቀየር ብትሞክር ትናንት የነበረውን ችግር በተለየ መንገድ ተደግሞ እንደሆነ እንጂ መፍትሄ አታመጣም። እና ህገ መንግስቱ ቋሚ፣ ለረዥም ጊዜ የሚያገለግል መሆን አለበት። ያ ማለት ደግሞ አይነክ ማለት አይደለም። የህዝቦችን ጥቅም እስከሚያስከብር ሀሳብ እስከመጣ ድረስ በውይይት በምክክር፣ ህገ መንግስታዊ በሆነ መንገድ ህገ መንግስቱን ማሻሻል ይቻላል። የኢትዮጵያን ህገ መንግስት በተመለከተ ያደረግኩት ቃለ ምልልስ ዛሬ የቀረበው ብቻ አይደለም። የሌሎች ፖለቲከኞችን አስተያየት በማከል በሌላ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።